በምርጫው ደህንነት ጉዳይ ጆዜፍ ጄፍ ሰልደን ዘግቧል። ደረጀ ደስታ ያቀርበዋል። ቀደም ሲል በተለያየ መንገድ ድምፃቸውን አስቀድመው ከሰጡት አንድ መቶ ሚሊዮን መራጮች በተጨማሪ በሚሊየን የሚቆጠሩ ሌሎች አሜሪካውያን የመጨረሻ በሆነው በዛሬው ዕለት በአካል ተገኝተው ድምፃቸውን ይሰጣሉ ተብሎ ይጠበቃል። ምንም እንኳ በአሜሪካ ባላንጣዎች የምርጫው ሂደት ሊሰናክልና ሊታወክ ይችላል የሚል ስጋትና ግምት ቢኖርም ገና ከማለዳው የታየው ስጋቱ ያሳደረው ተጽዕኖ አነስተኛ መሆኑና የተሞከረም ነገር ካለ የከሸፈ መሆኑን ነው። የአገር ውስጥ ደህንነት ሚኒስትሩ ቻድ ወልፍ ድምፅ መስጫዎቹ በይፋ ተከፍተው ምርጫው ከተጀመረ ሰዓታት በኋላ እንዲህ ብለዋል። የውጭ ባላንጣዎቻችን ይህኛውን የምርጫ ሂደትና ድምፅ አሰጣጥ በመፈታተን ረገድ የተሳካላቸው ሙከራ ስለመኖሩ ምን ምልክት አላየንም። የምርጫ ስርዓት መዋቅራችን አስተማማኝ ነው። ቢሆንም ግን ንቁ ሆነን መጠበቅ ይኖርብናል። የአሜሪካ ባለስልጣናት በቅርብ ሳምንታት ውስጥ የምርጫውን ሂደት ጥሶ በመግባት ለማደናቀፍ ቢያንስ ሁለት ሙከራዎች መኖራቸውን አምነዋል። አንደኛ ከኢራን ሲሆን፣ ሌላኛው ከራሺያ ነው። ሁለቱም አገሮች የመራጮችን ምዝገባና የግል መረጃ ቋት በመመዝበር ሙከራ አድርገዋል። በተለይ የኢራን ኢንተርኔት መዝባሪዎች የአንድን ክፍለ ግዛት መረጃ ቋት በመስረቅ ለመራጮች የተሳሳተ ቅስቀሳ እንዲሰራጭ የማድረግ ሙከራ ማድረጋቸው ተገልጿል። ያም ሆኖ ግን ሁኔታው ቶሎ ተደርሶበት ወዲያውኑ የተዘጋ በመሆኑ በዛሬው ምርጫ ሂደትም ሆነ በምርጫው ውጤት ላይ ምንም የሚያስከትለው ነገር አይኖርም። የተወሰደ ምንም አይነት የመራጮች መረጃ የለም፣ የሚሉት ስማቸውን መግለጽ ያልፈለጉ በአሜሪካ የሳይበር ጥቃትና የኢንተርኔት ደህንነት ኤጀንሲ ከፍተኛ ባለስልጣን ከሪፖርተሮች ጋር በነበራቸው የስልክ ቆይታ እንዲህ ብለዋል። የመራጮች ድምፅ የተጠበቀ፣ ድምፁም የሚቆጠርበትና ውጤቱም ተረጋግጦ የሚገለጽበት ሂደትም የተጠበቀ ስለመሆኑ እርግጠኛ ነን። እርግጠኛ እንደሆንንም እንቆያለን። አንዳንድ የምርጫ ጣቢያዎች ረዥም ሰልፎች ኖሯቸው የታዩት ገና እንደተከፈቱ ነበር። ኢሌክሽን ኦርግ የተባለውና ራሱን ገለልተኛ አድርጎ የሚገልጸው ተቋም እንደሚለው ብዙ ሰልፍ የሚታየው በመራጮች ብዛት የተነሳ ነው። ይህም ሆኖ ግን የአሜሪካ ባለስልጣናት አሁንም ቢሆን ሰዎች ሁኔታዎችን በንቃት እንዲከታተሉ መክረዋል። እንደ ራሽያ፣ ቻይናና ኢራን የመሳሰሉ አገሮች ምርጫው እስኪጠናቀቅ ድረስ ብዙ ጥቃቶች ሊያደርሱ ይችላሉ። የኢንተርኔት ደህንነት ኤጀንሲ ዲሬክተር ክሪስቶፈር ካረብስ እንዲህ ይላሉ። አሁንም ገና ከስጋቱ አልወጣንም። ዛሬ ገና አጋማሹ ላይ እንሆናለን። በምርጫው ሂደት ሌሎች ተከታይ ክስተቶች ወይም እንቅስቃሴዎች ስለሚኖሩን እነርሱን ሊያውቁ እና በምርጫው ሂደት እንዳንተማመን የበለጠ ውዥንብር ሊፈጥሩ የሚችሉበት ሁኔታ ሊፈጠር ይችላል። ስለዚህ ሁሉንም የማሳስበው አሜሪካውያን በትዕግሥት እንዲጠባበቁና ሁሉንም ቅስቀሳና እወጃ በጥርጣሬ እንዲመለከቱ ነው። የፀረ ስለላና ደህንነት ተቋማት ባለስልጣናት እንደሚያስጠነቅቁት እንደ ሩሲያ፣ ቻይና እና በተለይም ኢራን አሜሪካውያንን ለይተው ለማጥቃት አሁን የተፈጠረውን የፖለቲካ መከፋፈልና በዚህ ምርጫ ሂደት የተፈጠረውን አለመተማመን መጠቀም ይፈልጋሉ። ሶስቱም አገሮች በኃላፊነት የሚከታተሉ ባለስልጣናት እንደሚሉት የተባሉ ሶስቱ አገራት በአንድም ሆነ በሌላ መንገድ ወይ ፕሬዚደንት ትራምፕን ወይም የቀድሞ ምክትል ፕሬዚደንት ጆ ባይደንን መጉዳት እንደሚፈልጉ ተናግረዋል። We'll